የእንግሊዝ መንግሥት ላለፉት ሦስት ዓመታት በሴቶች አቅም ግንባታና ብቃት ላይ ሲሠራ የቆየው የእኛ መርሃ ግብርን አቋረጠ። እንግሊዝ ለፕሮጀክቱ የመደበችው የ5.4 ሚሊዮን ፓውንድ ወይም በዛሬ ምንዛሪ ወደ 150 ሚሊዮን የኢትዮጵያ ብር የሚጠጋ ገንዘብ ነበር። ፕሮጀክቱን በኢትዮጵያ ውስጥ በማስፈጸም ላይ የሚገኙት ኢመርጅና ማንጎ የሚባሉ ድርጅቶች ሲሆኑ የኢመርጅና የእኛ ፕሮጀክት ማናጂንግ ዳይሬክተር ወይዘሮ ሰሎሜ ታደሰ ገንዘቡ የተቋረጠው በእንግሊዝ ሀገር የፖለቲካ አዝማሚያ እንጂ በገንዘብ ብክነት አይደለም ብለዋል። ገንዘቡ ቢቋረጥም ፕሮጀክቱ ግን አይቋረጥም ሲሉ አክለዋል። ወይዘሮ ሰሎሜ የእንግሊዝ መንግሥት ባወጣው መግለጫ ከገርል ኤፌክት ጋር የነበረንን ትብብር ለማቆም የወሰን ነው። መርሃ ግብሩን ከገመገምን በኋላ ነው የብሪታንያን እርዳታ በሌሎች ውጤታማ መንገዶች መጠቀም እንደሚቻል ተረድተናል ብሏል። ጽዮን ግርማ ተጨማሪ አላት። አምስት አባላት ያሉት የሙዚቃ ቡድንን ይዞ በድራማ በሙዚቃና በሬዲዮ ፕሮግራም ውይይት በሴቶች አቅም ግንባታና ብቃት ላይ ሲሰራ የነበረው የእኛ ፕሮጀክት ከብሪታንያ መንግስት ሲሰጠው የነበረው የገንዘብ ድጋፍ ተቋርጦበታል። የብሪታንያ መንግስት ዲፓርትመንት ፎር ኢንተርናሽናል ዲቨሎፕመንት ዲኤፍአይዲ ግርል ኢፌክት ለተባለው ድርጅት እንደ አውሮፓውያን አቆጣጠር ከ2015 እስከ 2018 ሊሰጠው በእቅድ ይዞት የነበረውን 118 ሚሊዮን ፓውንድ የገንዘብ ድጋፍ ማቋረጡን አስታውቋል። የዚህ የገንዘብ ድጋፍ መቋረጥ ከገርል ኢፌክት ላይ ገንዘቡን ተቀብሎ ፕሮጀክት የሚያስፈጽመው የእኛ ፕሮጀክትም የገንዘብ ድጋፉን አጥቷል። የእኛ ከዚህ ገንዘብ ላይ 54 ሚሊየን ፓውንድ የተመደበለት ሲሆን ይህ የኮንትራት ውል ታድሶ ገንዘቡን መቀበል ጀምሮ ነበር። ለንደን የሚገኘው የዲኤፍአይዲ አጠቃላይ የሚዲያ ግንኙነት ገንዘቡ ለምን እንደተቋረጠ መረጃ እንዲሰጡም ጠይቂያቸው ነበር ከሰዓት ጥበት አንጻር ለቃለምልልስ ሰው ሊያዘጋጁልን እንዳልቻሉ ገልጸው በጽሁፍ ተከታዩ ምላሽ ሰጥተውናል። ከገርል ኢፌክት ጋር የነበረንን ትብብር ለማቆም የወሰኑ መርሃ ግብሩን ከገመገምን በኋላ ነው። በዓለም ዙሪያ የሴቶችንና የልጃገረዶችን አቅም ለመገንባት እንዲሁም ለማብቃት የምንሠራው ሥራ አሁንም ቢሆን አብይ ትኩረታችን ይሆናል። ሆኖም የብሪታንያን እርዳታ በሌሎች ውጤታማ መንገዶች መጠቀም እንደሚቻል ተረድተናል። በዚህም የተሻሉ ውጤቶችና ለውጦችን የሚያስመዘግቡ የግብር ከፋዩን ገንዘብ በዓለም ድሀ በሚባሉ አገሮች በብቃት ለመጠቀም የሚያስችሉ መንገዶችን አሁንም እናፈላልጋለን። የኢመርጅና የየኛ ፕሮጀክት ማኔጂንግ ዳይሬክተር ወይዘሮ ሶሎሜ ታደሰን ስለ ጉዳዩ አነጋገሪያቸው ነበር። በአብዛኛው አሁን በየኛ ላይ የእንግሊዝ መንግስት የወሰደው እርምጃ መነሻው የኛ አይደለም። መነሻው በእንግሊዝ ሀገር ውስጥ ያለው የፖለቲካ ሁኔታ ነው። የቀኝ አዝማሚያ ያለው ፓርቲ ነው አሁን ያለው እንግሊዝ ሀገር ውስጥ። ከእሱም ተቀትሎ ነው እንግሊዝ ከኢሮፒያን ዩኒየን የወጣቸው። አሁን ትልቁ ያለው በሀገራቸው ያለው ዘመቻ ጸረ እርዳታና ጸረ ማይግሬሽን ነው በአጠቃላይ ማለት ነው። ስለዚህ በአጠቃላይ እርዳታ የሚለው ነገር ጥያቄ ውስጥ የገባበት እና የቀኝ አዝማሚያ ያለው ፖለቲካ መምታት የጀመረበት ወቅት ላይ ያለ ነው አሁን ማለት ነው። ስለዚህ አሁን እነሱ ምንድን ነው የሚሉት? ማንኛውም እርዳታ የምንሰጠው እርዳታ ለሚሞት ሰው ዳቦ የመሳሰሉ ካልሆነ በስተቀር እንደ የኛ አይነት በጠቅላላው በረጅም ጊዜ አስተሳሰብ ለውጥ ለማምጣት የሚሰሩ ፕሮጀክቶችን መደገፉን ነው እንደ ብክነት የሚያዩ ያለው የእንግሊዝ መንግስት፣ በተለይ ደግሞ የእኛ ታርጌት የሆነበት ምክንያት እራሱ ሀሳቡም ራሱ ስራዬም ተብሎ ይሁን ካለማወቅ መረዳት ካለመፈለግ ነው። ምክንያቱም ብዙ እንዳየሹ ከሆነ የኢትዮጵያ ስፓይስ ገርልስ ለመፍጠር ነው ወይ ገንዘባችን የሚሄደው ነው የሚሉት። እንደዚህ ነው የሚለው የዜናው አርዕስት በሙሉ የእንግሊዞቹ። የእኛ ግን ስፓይስ ገርልስን የመፍጠር ታሪክ አይደለም። ኢትዮጵያ ውስጥ ካቲንግ ኤጅ ነው። በአሰራሩ ለየት ያለ ነው። ሌሎች የእርዳታ ስራዎች ከሚሰሩት የተለየ ነው። ሙዚቃ አለው፣ ድራማ አለው፣ ቶክሾ አለው። የሚጠቀመው ሚዲያ ፕላትፎርምን ነው። ለውጥ ለማምጣት ይሄንን ነው እንደ ብክነት ያዩት እንጂ አክቹሊ ለፕሮጀክቱ የመጣው ስራ ባክኗል አይደለም። ዴይሊ ሜል ደሰን፣ የተለያዩ ሚዲያዎች እንደዘገቡት ገንዘቡ በስቷል የሚል ዘገባ ነው ያወጡት። ሌሎችም ከውጭ ሆነው የሚያዩ ሰዎች እንደው አስራ አንድ ነጥብ ስምንት ሚሊየን ብር ብዙ ነው የሚሉ አሉ። አይ አንደኛ ነገር ዮን አስራ አንድ ነጥብ ስምንት ሚሊዮን ብሩ ለየኛ አይደለም። ገርል ፌክት ለሚባለው የሚሰጡት ነው። አስራ አንድ ነጥብ ስምንት ሚሊዮን ከዛው ገንዘብ ላይ ነው። ሩዋንዳም ፕሮጀክት አለ፣ ኒኛሚንጋ ይባላል። ሌላ ደግሞ ሪሰርች ነው። ሌላ ደግሞ ራሳቸው ዲሲድ ወስነው ላስቀመጡት ነገር የሚወጣ ገንዘብ ነው። መጀመሪያውንም እኮ በፈቃዳቸው ነው አደል፣ ዴፋይዲ ጥናት አድርገናል እንደዚህ አይነት ፕሮጀክት መደገፍ እንፈልጋለን ብለው አሎኬት ያደረጉት ገንዘብ ነው። የኛ በጀት ምን ያህል ነው? በስንት አመት ነው ፕሮጀክቱ? ምን ያህልስ ነው ፕሮጀክቱ ገንዘብ ይሁልሽ የኛ ባጀት ማለት። አሁን ትልቁም ኮንፊውዥን ያለው የሚመስለኝ የኛ ባጀት ሲል ሰው ድራማውን ቶክሾውን እና ሙዚቃውን ብቻ ነው የሚያስበው። ግን ኦን ዘ ግራውንድ መሬት ላይ በተለይ በአማራ ክልል የሚሰሩ ብዙ ስራዎች አሉ። ለምሳሌ ከትምህርት በሬዲዮ ጋር ትምህርት ቢሮ አማራ ክልል ጋር ሆነን ከሶስት ሺህ ትምህርት ቤቶች ውስጥ የኛ ይደመጣል በሚኒ ሚዲያ ማለት። ከአማራ ሴቶች ማህበር ጋር ሆነን የሴቶች አድማጭ ግሩፖች ይካሄዳሉ። እንደዚሁም ደግሞ በአጠቃላይ ኦን ዘ ግራውንድ የካምፔን ስራዎች ይሰራሉ ሊስኒንግ ግሩፕስ የሚባሉት ማለት ነው። ይሄን ሁሉ ነው የሚያጠቃልለው የኛ ባጀት ከዚሁ ተመደበ ለየኛ ከተባለ አምስት ነጥብ አራት ሚሊዮን ብር ላይ ነው። ሪሰርቹም ኮክሬሽን የሚባለውም ሰርቬውም ከክልሉ መንግስታት ጋር ተባብረን የምንሰራቸውም ስራዎች፣ እንዲሁም ድራማው፣ ቶክ ሾውና ሙዚቃው የሚሰራው አምስት ነጥብ አራት ትልቁ ኮስት ደግሞ ምን መሰለች? ኤርታይም ነው። አሁን እኛ በዘጠኝ ሬዲዮ ስቴሽኖች ላይ አለን እና ዘጠኙም ሬዲዮ ስቴሽኖች ኤርታይም ተከፍሏቸው ነው የሚሰሩት። ትልቁ ኮስቱ ኮስት ድራይቨሩ የዚህ ፕሮጀክት ብታየው የአየር ሰዓት የምንገዛው ነው። አምስት ነጥብ አራት ሚሊዮኑ ለምን ያህል ጊዜ ነው? ለሶስት አመት ያ ማለት ነበረ እኮ ግን ካንስል ተደረገ። ያ ማለት አሁን ይሄ ፕሮጀክት ይቆማል ማለት ነው? አይቆምም። ሲሆን ይሄ ፕሮጀክት ይቀጥላል። እኔ እንዴት ብዬ መሰለሽ ማስበው። እንዴት ነው የሚቀጥለው? ይሄንን አይነት እርዳታ አሰጣጥ የሚደግፉ ለሰዎች ዳቦ ከመስጠት ባለፈ ሰዎችን የራሳቸውን ዳቦ እንዲጋግሩ የሚያስችል ፕሮጀክቶችን መደገፍ የሚፈልጉ ብዙ ፓርትነሮች አሉ አለም አቀፍም የሀገር ውስጥም ምኞቴ ኢትዮጵያዊ የሆኑ ድርጅቶች ቢወስዱት ነው በሀገራችን ውስጥ እንደዚህ አይነት ሪስፖንሲቢሊቲ ሀላፊነት የኮሜርሻል ሀላፊነት ቢጀመር ማለት ነው እንደ ኢትዮጵያ አየር መንገድ የመሰሉ ሌሎችም በሀገራችን የገቡ ኮርፖሬሽኖች እንዲወስዱት ነው እና እንደውም በር ይህ ፈተና መምጣቱ ጥሩ ነው የተለያየ አቅጣጫዎችን እንድንሞክር የሚያደርግ ነው ኢንተርናሽናል ፓርትነርስ ይኖራሉ ሎካልም እንደዚሁ ፓርትነር ይኖራሉ። የኛ ይቀጥላል፣ እንዲሁም በበለጠ መልኩ ይቀጥላል። ወይዘሮ ሰሎሜ አያይዘው የእንግሊዝ መንግስት በገለልተኛ አካል የፕሮጀክቱን ውጤት አስጠንቶ ፕሮጀክቱ ያገኘው የምዘና ውጤት ኤ እንደነበር ገልጸዋል። ድርጅቶቹ ይህን ፕሮጀክት በጨረታ አሸንፈው እንደያዙት የገለጹት ወይዘሮ ሰሎሜ የእንግሊዝ መንግስት የገንዘብ እርዳታውን ያቋርጠው እንጂ የእኛ ፕሮጀክት ግን አይቋርጥም ብለዋል።